አምሮ ለዚ ያስተጋብኦ ወይ ዜኒ መኑ ተስፋየ ወይ ዜኒ መኖ ተስፋየ ኣኮኖ ኣኮኖ እግዚ ኣብሄሪ What a gist, What a gist, What a What a a